የሶማሊያ ፕሬዚዳንታዊ ምርጫ ዛሬ ተካሂዷል። ማን የሆኑ ተመራጩ ቀዳሚው ጥያቄ ነው። ሄኖክ ሰማ ጊዜር ዝርዝሩን ይዟል። የሶማሊያ ምክር ቤት አባላት ቀጣዩን የአገሪቱ ፕሬዚደንት ለመምረጥ በሰጡት ድምፅ ፋርማጆ በሚል ቅጽል ስም የሚታወቁት መሐመድ አብዱላሂ መሐመድ የበዛ ድምፅ በማግኘት ለአገሪቱ ፕሬዝደንትነት ተመርጠዋል። መሐመድ አብዱላሂ ፈርማጆ የሶማሊያ ምክር ቤት ሁለት ዙር ምርጫ ካካሄደ በኋላ ነው ሙሐመድ አብዱላሂ መሐመድ ያሸነፉት። ተሸኚው መሪ ሐሰን ሼክ መሐመድ ዛሬ መሸነፋቸውን ተቀብለዋል። ፋርማጆ ከስድስትና አምስት ዓመታት በፊት የአገሪቱ ጠቅላይ ሚኒስትር ሆነው አገልግለዋል። የዩናይትድ ስቴትስ ዜግነት አላቸው። ዛሬ ከሰዓት በኋላ ፕሬዝደንት ለመምረጥ ድምፅ መስጠት የተጀመረው በሞቃዲሾ ዋና አውሮፕላን ጣቢያ ሲሆን ጽንፈኛው ቡድን አልሸባብ የምርጫውን ሂደት ለማሰናከል ሲዝጥ ቆይቷል። ትላንት ሌሊት አውሮፕላን ጣቢያው አጠገብ የከባድ መሳሪያ ተኩስ፣ ኃይለኛ ፍንዳታዎች ተሰምቶ ነበር፣ ጉዳት ግን አላስከተለም። የምክር ቤት አባላት የምርጫ ካርዳቸውን በግልጽ የሚታይ የመስታወት ሳጥን ውስጥ ሲያስገቡ ጋዜጠኞችና ዓለም አቀፍ ታዛቢዎች ተመልክተዋል። ለፕሬዝደንትነት የተወዳደሩት ሃያ አንድ ሰዎች ሲሆኑ እያንዳንዳቸው ለምክር ቤት ባደረጉት ንግግር በአገሪቱ የጸጥታ ደህንነት እንዲመለስ እንደሚጥሩ፣ የአገሪቱን ኢኮኖሚ እንደሚያዳብሩና ጽንፈኝነትን እንደሚዋጉ ገልጸዋል። ተወዳዳሪዎቹ ለመመረጥ ሲሉ ለምክር ቤት አባላት የገንዘብና የውድ ስጦታዎች ጉቦ እየሰጡ ነበር ተብሏል። አንድ ተወዳዳሪ ከአንድ ነጥብ ሶስት ሚሊዮን ዶላር በላይ እንደከፈሉም ተገልጿል። አድማጮቻችን፣ የአሜሪካ ድምጽ ራዲዮ የሶማሌኛ ቋንቋ ዋና አዘጋጅ ሀሩን ማሩፍ አንዳንድ ነጥቦችን እንዲያክልልን ጋብዘነዋል። አጠገቤ ይገኛል እሱ የሚሰጠንን ሀሳብ ሄኖክ ሰማ እግዜር ይተረጉምልናል። ሀሩን፣ በምን ያህል ድምጽ አሸነፉ ፋርማጆ? ፈርማጆ ሰን ራንድ ሂ ጎት 184 ነገስቲ ቻላንጀር ሓሰን ሸክ መሐሙድ ኢንካምበንት It was going to a third and final round, but Hassan Sheikh Mohamed conceded, it conceded it. because even if it, it goes to the third round, round Farmaggio already so has enough votes to win. Uh, he only actually needs 165 to win. So there was no need to go to a third and final round, and Farmaggio was declared the winner. አሸናፊ ሆነው የተመረጡት ፋርማጆ ማን ናቸው? ፋርማጆ ዋስ ፎርመር ሶማሊ ዲፕሎማት ሂ ዋስ ፈርስት ሴክሬታሪ ኦፍ ዘ ሶማሊ ኤምባሲ ኢን ዋሽንግተን ዲሲ በዋሽንግተን ዲሲ የሶማሌ ዲፕሎማት ሆነው በ1980 ያገለገሉ ናቸው። ከዛ በኋላ በባፋሎ ዩኒቨርሲቲ ኒውዮርክ የተማሩ ናቸው። የምጣኔ ሀብት ትምህርት ነው ያጠኑት። ከዛ በኋላ በለአካባቢ ምክር ቤት ተወዳደሩ። በ2010 አውሮፓውያን ዘመን አቆጣጠር የሶማሊያ ጠቅላይ ሚኒስትር ሆነው በሼክ ሸሪፍ ሻህ አመድ ዘመን አገልግለዋል። He, While he was a prime minister, he did a lot of work in Mogadishu. If you remember, al-Shabaab was kicked out of Mogadishu in August 2011. Yeah, Somalia, uh, Medina, At that time, uh, Faramadjo was not in but power, but uh, he laid the foundations uh, for uh, a strong military. Ankara, Hone, he Somalia rebuilt the he military. military. He chose yeah, good comrades. በማደራጀት ከጦር ሰራዊቱ መሪዎች ጋር አብረው በመስራት ያገለገሉት በጣም ከፍተኛ የሆነ የፖለቲካ ሚና የተጫወቱ ናቸው። የሶማሊያን የጦር ሰራዊት በማደራጀት ከፍተኛ ሚና ተጫውተዋል። በመጨረሻ የምርጫ ሂደቱ ምን ይመስላል ብታብራራለን። The electoral process was very complicated. It started in October and November last year. It started with the election of the upper house and uh, the lower house. የ ከጀመረው ይሄ ምርጫ በተለይ በፓርላማው በህዝብ ተወካዮች የተካሄደው ምርጫ በጣም በማስፈራራት እንደዚሁም ደግሞ ሙስና የነበረበት ነበር። የዓለም አቀፉ ማህበረሰብም የኮነነው ጉዳይ the result. Uh, but it that something strange, happened happened the and we learned that Farmaggio was getting a lot of more and more and MB support uh, from Friday to of, of places in the country. But all the opinion polls, all the public opinion polls in Somalia suggested, preferred, Farmajo to be the winner. ከህዝብ የተሰበሰቡ መረጃዎች እንደሚያመለክቱት ፈርማጆ እንደሚያሸንፉ አስቀድሞ ይታወቃል። ቢኮዝ ሂ ኢዝ ፖፑሊስት ሂዝ ኮንሲደርድ አስ ፓትሪዮት

ፕራይም Minister ኦፍ Ethiopia openly and publicly uh, supported the incumbent Hassan Sheikh Mahamud to be re-elected. የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አሁን በስልጣን ላይ ያሉት ሀሰን ሼክ አህሙድ እንዲመረጡ በይፋ ድጋፋቸውን መስጠታቸው ይታወሳል። የአሜሪካ ድምጽ ራዲዮ የሶማልኛ ቋንቋ ክፍል ዋና አዘጋጅ ሀሩን ማሩፍ አመሰግናለሁ። ማሀንድ ሰሂድ አዛመዛን